በኦሮሚያ ክልል በተለያዩ ከተሞች ተቃዋሚዎች መቀጠላቸውን ተቃዋሚዎቹ በተደረገባቸው አካባቢዎች ያሉ አንዳንድ ነዋሪዎችም ለአሜሪካ ድምፅ ገልጠዋል። በሙከጡሪ ከተማ ትናንት የአንድ የ16 ዓመት ወጣት መገደሉን ወንድሙም ገልጾልናል። በሰሜን ሸዋ ዞን ደግሞ ወረዳ ነዋሪ የሆነ ሌላ ምንጭ በሰላማዊ መንገድ ይካሄድ በነበረ ሰልፍ ላይ ተኩስ ተከፍቶብናል ይላል። በሌላ በኩል በጂማ ዩኒቨርሲቲ የኢንጂነሪንግ እና የኮምፒውተር ሳይንስ ተማሪዎች ከጅግጅጋ ዩኒቨርሲቲ የወጡ ከአራት ሺህ በላይ ተማሪዎችና መምህራን ቦታ ሊሰጣቸው ይገባል የሚል ጥያቄ ይዘው ወጥተዋል። ከኦሮሚያ ክልል ኮሚኒኬሽንስ ጉዳዮች መረጃ ለማግኘት ሞክረን ስልካቸው ስለማይነሳ ማግኘት ሳንችል ቀርተናል። ሙከራችን ይቀጥላል ሌላ ጊዜ። ለአሁኑ ግን ወደ ዘገባው እንዳለን፣ ዘገባው የጽዮን ግርማ ነው። በሙከ ጡሪ ከተማ ነዋሪ የሆነው ቢተው ቦከና የ16 ዓመቱ ታናሽ ወንድሙ ደጀኔ ቦከና ከሚኖርበት ገጠር እርሱን ፍለጋ በትላንትናው እለት ወደ ከተማ እንደመጣ ይናገራል። በሰዓቱም ከተማ ውስጥ ተቃውሞ ስለነበር ወንድሙ እዛ ተቃውሞ ሰልፍ ውስጥ ሊሆን ይችላል በሚል ፍለጋ ገብቶ በጥይት ተመትቶ ህይወቱ እንዳለፈበት ይገልጻል። አስክሬኑን አገኛችሁ? የት አገኛችሁት? አሀ፣ መሬት ላይ ወድቆ። ቀበራችሁ? መቼ ተቀበረ? ዛሬ። ምንም ነገር ሰልፍ ነበር እና እዚያ ውስጥ ፈለጋ ሰላማዊ ሰልፍ ውስጥ ያለ መስሎት ሄዶ ነው መስሎት፣ እኔም ፈለጋ። አንተ እዛ ነበርክ? አልነበርኩኝ የስራ ቦታ ነበርኩኝ። ያ የስራ ሜዳው ተደይሎ ሊይዘ ነገር የደጀኔን እህትም ስለ ሁኔታው ጠይቅያት ነበር። ገጠር ነው የሚቀመጠው እና እሱ ይዙ ነበር እንዳጋጣሚ፣ እሱ ፍለጋ በቃ ሰላማዊ ሰልሳለ ሲባል እሱ ፍለጋ ነው የመጣው። አግኝተሹ ነበር አንቺ? አይ እኔ አላገኘሁትም። ከሞተ በኋላ ነው በቃ ደረሱ። አስክሬን ሁኔታ አገኛችሁት? እዛው በሞተበት ነው ያገኘ። ማን አነሳው? ያው ሰው ነው ያነሳው። ታናሽሽ ነው ታላቅሽ? ታናሽ ነው። የስንተኛ ክፍል ተማሪ ነው? አምስት ረብሻ ነበረ? ተቃውሞ ነበረ? ምንድን ነበረ? ሰላማዊ ሰልፍ ነበረ። በቃ ሰላማዊ ሰልፍ ልጆች በሰላም ሰላም እያካሄዱ እያለ እና አጋጣሚ በቃ የመጡት እና ምን የታወቀ ነገር የለ። እሱ ብቻ ነው የሞተው የሞተው እንግዲህ እስካሁን እሱ ብቻ ነው። እጁን የተመታ አለ። የቆሰዱ ልጆች አሉ። አሁን ደጀኔ እናትና አባት አራት ወንድምና እህት እንዳሉት የገለጹት ቤተሰቦቹ ቀብረነው ግራ ተጋብተን ቁጭ ብለናል ብለውኛል። በተቃውሞ ሰልፍ ውስጥ የወጣቶች ሞት እየተለመደ መምጣቱን በሀገር ውስጥ የሚገኙ የተቃዋሚ ፓርቲ አመራሮችና ሕይወታቸው ያለፈባቸው ቤተሰቦች በተደጋጋሚ እየገለጹ ይገኛሉ። በተያያዘም በሰሜን ሸዋ ደገም በተባለች ከተማ የተቃውሞ ሰልፍ እንደነበር በከተማው የሚገኙ አንድ ነዋሪ ለአሜሪካ ድምጽ ተናግረዋል። አው ትላንትና ሰላማዊ ሰልፍ ነበረ። እዛ ደገም የሰላማዊ ሰልፉ ተካሄዶ ነበረ። የተካሄደውም በስርአት ነው። ፖሊስ ማለት ነው። ኮረብችን ሳም የኦሮሚያ ፖሊስም በስርአቱ ነው። ትላንትና የተካሄደው ሰላማዊ ሰልፉም ለሶስት ቀን ነው የተባለ። እዛ ላይ ደግሞ የእርዳታ መሰባሰቢያ ፕሮግራሙም አለ። ትላንትና በስርአቱ ነው የተካሄደው። እና ዛሬም እንደዛው ነው የተቀጠለበት። በመሀል ነው መከላከያ ገብቶ እርሻውን ያስነሳ። የእርዳታ ማሰባሰብ ስራው ለምንድን ነበረ? ከሶማሌ ክልል የተፈናቀሉት ሰዎች ለእነሱ ነው እንደለኝ ሊያው ቦታ እንደምካሄደም ዝም እንደዛ ነበር የፕሮግራሙም እንደሰመንሸዋም እንደዛ ነበር። ሶስት ቀን ያህል ተካሄደ ያሉትን ይህንን የተቃውሞ ሰልፍ ማን የጠራው? የእርዳታ ማሰባሰብ ውስጥ እንዴት ሊካሄድ ቻለ? ራሱ ነው የመሰባሰቢያ ፕሮግራሙ ከተማ ውስጥ ነው የሚካሄደው። ለወረዳ አስተዳደርም ተነግረዋል። ለጸጥታ ኃላፊ ዘርፍም ተነግረዋል። ይህም ደግሞ የሚያደርጉት ያው ሄሮ ደግሞ ወጣቶችም አሉ፣ የሀገር ሽማግሌዎችም አሉ። የህጉ የሚባል ህጉ የሚባል ግሌዎችም አሉ። መስራትም እነሱ ነው። ትላንትና ሲያካሄደ የነበሩ ምን የሚባል ህጉ ህጉ ህጉ ህጉ ጃርፈ ህጉ የሚባላል እንደ ደግሞ ወረዳ ታዋቂ ነው ጃርፈ ህጉ ማለት ታዋቂ ነው። ህጉ ማለት የሀገር ሽማግሌ ማለት ነው። እነሱም አሉበት እነሱም አሉበት። ምንድን ነበር አላማው ነበረ ጥያቄ? እንደ ሰምንቸዋ ልንገርሽ፣ እንደ ሰምንቸዋ ጥያቄ ፍትህ ነው። ሰው የናፈቀው ፍትህ ነው፣ ሌላ ነገር አይደለም። ፍትህ ብቻ፣ ዲሞክራሲ ብቻ ነው ሰው የናፈቀው፣ ሌላ ነገር አይደለም የናፈቀው እንደፈለገ መናገር፣ እንደፈለገ የራሱን ለመግለጽ፣ ሌላ ይቅርና ልንገርሽ፣ እንደ ሰምንሻዋ ኦዳ ኦዳ የሚባል አለ፣ ያለም ይሄ በኦሮሞ ባህል ኦዳ አንገትሽ ላይ ከታየ በቃ የዛን ቀን አስር ቀን አምስት ቀን ተገርፍሽ ታስረሽ ነው የምትወጡ። ኦዳ ኦዳ ራሱ ኦዳ ሌላ ነገር ይጭር ነው። እና ይህም ነው ህዝቡ የፈለገ እንጂ ሌላ ነገር አይልም፣ ሌላ ነገር አይልም። ሌላ ፖለቲካውም የለም፣ ነፃነት ነው። በአሁኑ ሰዓት ነፃነትን ነው የሚያፈቅ። ነፃነት፣ ነፃነት በቃ ሌላ ነገር ያ ለመናገር፣ ነፃነትን ለመናገር በቃ አንሸማቀቁ። ለምን እንሸማቀቃለን ነው እንደ ኦሮሞ ለምንድን ነው የምንል ሆነ ነው። አሁን ለምሳሌ እዛ ሰላማዊ ሰልፍ ሰላም ነበር። ምንም የተከሰተ ነገር የለም ምንም የተደረገ ሰላም በሰላም እያቋረጠ እያለፈ ነበረ። ከዚህ ድረስ ነበር ኮረብችንታና የክልል ፖሊሶች መሀል እየሄዱ በስርዓት እያስተናገዱ ነበር። ታዲያ ምን ተፈጠረ? በመጨረሻ ላይ መከላከያ መጣ። በሶስት ኦራል ነው የመጡት። ልክ እንደ መጡ ድብደባ መ ላመጡ። በቃ በአይኔ እያየ ነው ልጅ የተመታው። ነው ዛ የተመታው ልጅ አይኔ እያየ ነው ወደቀ። በምንድን የተመታው ነው? ከስክክል በጥይት በጥይት ጥይት ታውቀዋለህ። ልጁን ልጁን ፍቃዱ ነው ስሙ ነው ስሙ የማውቀው ወደ አስራ ሰባት አመት እንደዛ ይሆናል። በር ላይ ነው የተመታው። ምን ሆነ ሞተ? አልሞተም። ታፋ ላይ ነው ለጊዜው ሪከርድ ተደርጓል። ደግምጤ መጣቢያ ወደፊት ሆስፒታል እዛ ነው ያለ። በሌላ በኩል ደግሞ በጅማ ዩኒቨርሲቲ ተማሪዎች ሰላማዊ ሰልፍ አድርገው እንደነበር አንድ ተማሪ ለአሜሪካ ድምጽ ተናግሯል። ጠዋቱ ሶስት ሰዓት ጀምሮ የኦሮሞ ልጆችና ከአማር ወጡ ወገኖቻችን አንድ ላይ ሆነን ዋናው ዓላማ ሰልፎ የተካሄደበት ምክንያት ጅጅጋ ዩኒቨርሲቲ የተመደቡ እየተማሩ የነበሩ እና እያስተማሩ የነበሩ አስተማሪዎች ላይ እየደረሰ የነበረ ነገር አይቶ ውጭ የቀሩ አራት ሺ ከዛ በላይ የሚሆን ተማሪዎች እና አስተማሪዎች እነሱ ወደ ኦሮሚያ ባሉ ዩኒቨርሲቲዎች ተከፋፍለው በሰላም ከኛ ጋር እውቀቱን እንዲቋደሱ ነበር ጥያቃችን። ይህን ደግሞ አንድ ላይ ሆነን ተነጋግራችሁ ነው ይህንን ተቃውሞ ያደረጋችሁት? ማለት የአማረኛ ከአማራ ክልል የመጣና ከኦሮሚያ ክልል የመጣ ተማሪ ብቻ ነው ወይስ ሌሎችም ተማሪዎች አሉ? ሌላ ሀምቤሩም ነበሩበት፣ ግን አብዛኛው ብዛትም የኦሮሞ እና የአማራ ተማሪ በብዛትም ብዙ ናቸው። በዛ ላይ ደግሞ ድምፅም ያሰማነው መፈክራችን ው በኦሮሚፋ እና በአማርኛ ነው። ጥያቄውን በተጠየቀው በኦሮሚፋ እና በአማርኛም ጥያቄም ተጠይቋል። በሚመለከተው አካል መጥተው እንዲያናገር ሰልፉ ላይም ስሎጋን በማሰማት የግቢውም አካል ግቢውን ይመራል የሚል አካል መጥተው አናግሮን ምላሹን ለማክሰኞ ውጧት ከጦም ላይተናል። የምን ዲፓርትመንት ተማሪዎች ናችሁ ይህን ያደረጋችሁት? በዲፓርትመንት አይደለም፣ በፋካልቲ ነው። ጀስት ብራንች ነው። ይሄ ብራንች ደግሞ ጂአይቲ ጅማ ኢንስቲቱሽን ኦፍ ቴክኖሎጂ የሚባለው የኪቶፎርዲሳ ብራንች ነው። እሺ፣ የዛ ተማሪዎች ናችሁ? አዎ፣ ኢንጂነሪንግና ኮምፒውተር ሳይንስ ኢንጂነሪንግ ናቸው። እንግዲህ እናንተ ተማሪዎች ናችሁ፣ የዩኒቨርሲቲ ተማሪዎች ናችሁ። ወደ የኦሮሚያ ዩኒቨርሲቲ ይግቡልን የሚል ጥያቄን ያነሳ ነው ብልሃል እና እንደው ለአንድ አገር ግን እንዲ ያለ ነገር ጥሩ ነው ማለት በየብሔሩ በየዩኒቨርሲቲው መማሩ ምን አስተያየት አላቸው። ያው ማወቅ ያለብሽ ነገር ቢኖር እኛ ጥያቄ አሁን እዚህ ጋር ውጭ ላለው ሰው ነው የጠየቅነው እንጂ ጅጅጋ ዩኒቨርሲቲ ውስጥ የተመደበ እየተማረ ያለው ወይ እያስተማረ ያለው ዜጋ ጋር አይደለም። ከዛ ይውጣልን የዜግነት ጉዳይ ሳይሆን በቃ የመኖርና የመማር የመቻቻል ነገር ነው። ነፍሳቸው ለህይወታቸው ፈርቶ ውጭ የቀሩ ከዚህ በፊትም በብዙ ነገራቶች ላይ ወጥተዋል። አስተማሪዎች ልጆቻቸው ተማሪዎች ደግሞ ምን በልጁ ፖሊስ የሚሆን እዛ ያለው አካል ማንኛውም ስም እነሱ ላይ በደል እያደረሰ ነበር። ይሄ ግልጽ ነው። ይሄ በላል። ከዛ በኋላ ደግሞ አሁን የእኛን ዜጎች ከሶማሌ በተለይ በጅጅጋ ወጫ ላይ ፋንቅሎ የጅጅጋ መንግስት ወይ የሶማሌ መንግስት ነው የሚል መንግስት እነሱን ካወጣ በኋላ ወደዛ በነፍሳቸው መሄድ ስለፈሩ ውጭ የቀሩ አሉ። እነዛ ሰዎች እዛ ነገር ውስጥ ሳይገቡ እዚህ ጋር ይሄም ሀገር ነው እዛም ሀገር ነው። ስለዚህ እዚህ ከእኛ ጋር እኛ የምንበላው እንዳቦ እየበሉ እዛ የምንተኛበት እየተኙ እንዲማሩ ፈልገን የወጣ ነው። ማንኛውም ሰው የትኛው ሀገር የትኛውን ቦታ ሄዶ በፈለገው ባለው እውቀት ባለው ነጥብ ብሄድ ሳይል እዚህ ጋር ሳይል እውቀት ፍለገ የት ማለም ብሄድ ነፃነቱ ቢኖር ደስ ይላል። እኔ ደግሞ የሚፈልገውም የሚጋፋውም ሰልፍ የሚወጣውም ለዛ ነው። ይሄን ለመጋፋት ሳይሆን እሱን ለማምጣት ነው። እኛ ሰላሜ ሰልፍም የነበረው ውስጥ የሚያለው ማንኛውም ኦሮሞ ጋር ያለውም እኔ እስከማውቀው ድረስ ይሄ ነው። ማንኛውም ሰው በሰላም እንድኖር ነው። ማዋቂ ያለብሽ ነገር ቢኖር እኛ የእኛ ዜጋ ወደዚህ ምጣ ብቻ ሳይሆን የሶማሌ ልጆችን ትላንትና፣ ከትላንት ወዳ እኔ ነኝ ቆሜ እዛ ጋር ዌልካም እያለ ኮረት የነበርኩት። እንደ ተማሪው ገለጻ ከሆነ ተማሪዎቹ ሰልፍ የወጡት ትምህርታቸውን ያቋረጡት ተማሪዎች በየትኛውም ዩኒቨርሲቲ ተመድበው ትምህርታቸውን ይቀጥሉ የሚል ነው። እዚጋ እኮ ማለት ነው ተማሪው ዩኒቨርሲቲው ኃላፊነቱን እንወስዳለን አልወስድም ብሎ ከሆነ ምን ፍለጋ ነው እዛ የሚሄዱት? ዩኒቨርሲቲ ፍለጋ አደለ? እውቀታቸው ጅጅጋ ሊኖረው ሊኖሩ አደለም አደለ? እነዚህ ልጆች ትምህርትን ፍለጋ ነው። ያ ትምህርት ቤት እስከልል ድረስ ቁጭ ከሚሉ የፈለጉበት ዩኒቨርሲቲ የእኛ ጅማ ዩኒቨርሲቲ ብቻ እኮ አደለም የጠየቅነው። ማንኛውም የሀገር አቀፍ ያለው ዩኒቨርሲቲ እዛ ችግር ካለበት ዩኒቨርሲቲ ውጭ የሆነ አዋሳ ሄዱ፣ አርሲ ዩኒቨርሲቲ ሄዱ፣ ባህርዳር ዩኒቨርሲቲ ሄዱ። ወንድሞቻችን ባህርዳር ቢማሩ፣ አዋሳ ቢማሩ፣ ሶማሌላንድም እኛ ቢማሩ እዚህ ጋር ጅጅጋ ሰላም ሆና ብትማር ደስተኞች ናቸው። ግን ማንኛውም አካል እዛ ለትምህርት ሄዶ ህይወቱ እስካል ድረስ ይሄ ማንኛውም ሰው ከመጠየቅ በፊት መንግሥት ራሱ ማድረግ የነበረበት ጉዳይ ነው። ጥያቄያችንን በአግባቡ ያቀረብንለት የትምህርት ቤቱ አስተዳደር ምላሽ ሰጥቶናል ብሏል። ይኸው ተማሪ ምላሹ እነሱም እየተመካከሩ እንደነበሩና ከኛ ጋር ለመመካከር ሰልፉን አቋርጦ፣ ስብሰባውን አቋርጦ እንደመጡና እነሱ እንደ ዩኒቨርሲቲ የሚያደርጉትን ምላሽ ለቀጣይ እንድንጠብቃቸው ነገሩን። እኛ ደግሞ ዓላማችን እነሱን መልስ መስማት ስለሆነ ለቀጣይ ቀጠሮ የያዙልን ቀን እንጠብቃለን ብለን ሰላም ተለያይተናል። የኦሮሚያ ክልል ኮሚኒኬሽን ጉዳዩ ጽፈት ቤት ኃላፊ አቶ አዲሱ አረጋ ስለ ጉዳዩ እንዲያብራሩልን ስልካቸው ላይ በተደጋጋሚ ብንሞክርም ልናገኛቸው ሳንችል ቀርተናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ